ኢራቅን የወረረው የአሜሪካ ጦር አዛዦች ድል፣ ገድል፣ ሽንፈት፣ ውድቀታቸውን ሲተርኩ ብዙዎቹም የፋሉጃሁን ውጊያ ማለፍ በእርግጥ አይችሉም። በተለይ በ2004 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ሁለተኛው የፋሉጃ ዘመቻ በተባለው ውጊያ የተካፈለው የአሜሪካ የብሪታንያና የኢራቅ ጦር አዛዦች እንደሚሉት ጦራቸው የገጠመው አጸፋ የአሜሪካ ጦር በ1968 ሆይ በተባለችው የቪየትናም ከተማ ከገጠመው ፈተና ጋር ተመሳሳይ ነው። ዘንድሮም ፋሉጃህን ለመያዝና ላለማስያዝ የሚፋለሙት ኃይላት ማንነት፣ ስምና ብዛት በእርግጥ ከቀዳሚዎቻቸው የተለዩ ናቸው። የሚያደርሱት ጥፋት፣ ዓላማ፣ ስልታቸው ግን ከዛሬ 48 ዓመቱም ከዛሬ 12 ዓመቱም ብዙም የተለየ አይደለም። የተዋጊዎቹ ማንነት፣ የውጊያው ጥፋትና የውጤቱ እንዴትነት የአፍታ ቅኝታችን ትኩረት ነው። አብራችሁን ቆዩ። የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ባለፈው ታህሳስ እንዳሉት ራሱን የኢራቅና የሱሪያ እስላማዊ መንግስት አይሲስ ወይም አይሲል ብሎ የሚጠራውን አሸባሪ ቡድን ለማጥፋት መንግስታቸው የከፈተውን ዓለም አቀፍ ሁለንተናዊ ዘመቻ አጠናክሮ ይቀጥላል። ፕሬዚደንቱ እንዳሉት ዩናይትድ ስቴትስና የቅርብ ተባባሪዎቿ ቡድኑን ለማጥፋት ከቀየሱት ስልት ቀዳሚው ኢራቅ እና ሶሪያ የሚገኙ የቡድኑን ጠንካራ ይዞታዎች መቀማት ነው። በተለይ ህዳር ላይ የፈረንሳው ርዕሰ ከተማ ፓሪስ በአሸባሪዎች መጠቃቷም ፕሬዚደንቱ አክለው እንዳሉት አሜሪካ መራሹ ዓለም በአሸባሪው ቡድን ላይ የከፈተውን ዘመቻ ማጠናከርና ማፋጠን እንደሚገባው ጥሩ ምልክት ነው። አይስልን የሚዋጉ በአስር ሺህ የሚቆጠሩ የኢራቅና የሶሪያ ኃይላትን ማሰልጠንና ማስታጠቃችንን እንቀጥላለን። ይህን በማድረግ ቡድኑን መሸሸጊያ እናሳጠዋለን። ጥቃቱን የሚያፋጥን ልዩ ጦር በሁለቱም ሀገራት እያሰፈርን ነው። ፓሪስ ከተጠቃች ወዲህ ይህን እርምጃችንን እያጣደፍን ነው። በእርግጥም ኦባማ እንዳሉት ከፓሪሱ ጥቃት በኋላ አሜሪካ መራሹ ጦር ኢራቅ እና ሶሪያ የሚገኙ የአይሲስ ይዞታዎችን በጦር ጀት፣ በተዋጊ ሄሊኮፕተርና በሰው አልባ አውሮፕላን ወይም በድሮን ሚሳይል መደብደቡን እጅግ አጠናክሯል። የኢራቅ መንግሥት ጦር፣ የኩርድ ወታደሮች፣ ለዘብተኛ የሚባሉት የሶሪያ አማጺ ቡድናት ከዚህም አልፎ ተርፎ የኢራንና የሊባኖስ ሚሊሻዎችም የአሸባሪውን ቡድን ይዞታዎች ለመማረክ በየአካባቢያቸው እየተፍጨረጨሩ ነው። የኢራቅ መንግስት ስልታዊውን የአንባር ግዛትን በተለይም ፋሉጃህን ከአሸባሪው ቡድን ለመማረክ መጠነ ሰፊ ዘመቻ የከፈተውም ከፕሬዚደንት ኦባማ መግለጫ በኋላ ነው። የዩናይትድ ስቴትስ የጦር ጀቶች ሄሊኮፕተሮችና ሰው አልባ አውሮፕላኖች ወይም ድሮኖች ከአየር የጦር አማካሪዎችና ልዩ ኮማንዶዎች ከምድር ሁለንተናዊ ድጋፍ የሚሰጡት የኢራቅ መንግስት ጦር በእርግጥ ብቻውን አይደለም። ከመደበኛው ጦር በተጨማሪ ፈጥኖ ደራሽ ፖሊስና የሺአ ሚልሻዎች አብረው ዘምተዋል። ዘመቻው ግራ የገባውን ዓለም ግራጋቢ ስልት በትንሹም ግን በግልጽ የሚያሳይ ትርኢት ይመስላል። ኢራንና ዩናይትድ ስቴትስ በብዙ ምክንያት ጠላቶች ናቸው። በአሜሪካኖች የሰለጠነ የአሜሪካኖች ጦር መሳሪያ የታጠቀ በአሜሪካ አማካሪዎች፣ በአሜሪካ የጦር ጀቶች የሚረዳውን የኢራቅን ጦር ኢራኖችም እኩል ያግዙ ያማክሩ የኢራን ሚልሻዎችም ከጎኑ ተሰልፈው ይዋጉለታል። በሁለቱ ጠላቶች ግራቀኝ የሚደገፈው የኢራቅ ጦር ባለፈው መጋቢት በከፈተው ዘመቻ ግን እስካሁን ለውጤት የበቃው ረመዲ የተባለችውን ከተማ መቆጣጠሩ ብቻ ነው። ረመዲ በመንግስት ጦር ቁጥጥር ስር ብትልም ከአይሲስ ሰርጎ ገብ ደፍጣ ተዋጊዎችና አጥፍቶ ጠፊዎች የዕለት ከዕለት ጥቃት አላመለጠችም። ዘገቦች እንደሚጠቁሙት የመንግሥት ጦር ረመዲን ከተቆጣጠረ ካለፈው ሚያዚያ ወዲህ በሳምንት በአማካኝ አራቴ በቦምብ ፍንዳታ ትሸበራለች። የአጠቃላይ ዘመቻው ዋና ኢላማ የሆነችው ፋሉጃህ ግን አሁንም በአሸባሪው ቡድን ቁጥጥር ስር ነች። ከተማይቱን ለቀው የሚወጡ ነዋሪዎች እንደሚሉት የመንግሥት ጦር ፋሉጃህን ማጥቃት ከጀመረበት ጊዜ ጀምሮ የሚላስ የሚቀመስ ማግኘት እንኳ ሲበዛም ከባድ ነው። አማጽያኑ በነዋሪዎቹ ላይ የሚያደርሱት በደልም እየከፋ ነው። ሰላሳ አምስት ሆነን በጠፍ ጨረቃ ከከተማይቱ ሸሸን። አክስቴም አብራን ጉዞ ጀምራ ነበረ መሐል ላይ ተጠፋፋን። እዚያ ጃሃንም ነው። ምንም ነገር የለም። ምግብ የለም፣ ውሃ የለም፣ ሰው ለመኖር የሚያስፈልገው ምንም ነገር የለም። ይህ ልቤን ይሰብረዋል፣ ይላሉ የፋሉጃሁ ነዋሪ አአሬፍ። በሩቁ ዘመን የባቢሎኖች ስልጣኔ ያንቆጠቆጣት የአይሁድ ትምህርት ቤቶች የፈሉባት ግን ትንሽ ነበረች በመሐሉም የቱርክ ነጋዴዎች የሚያርፉባት በርካታ መሳጅዶች የታነጹባት ትንሽ ግን ስልታዊ ከተማ ሆነች። በኋለኛ ዘመኗም ፋብሪካዎች የሞሉባት፣ ንግድ የሚቀለጣጠፍባት፣ በመንገድ ድልድይ ያሸበረቀች የ326 ሺህ ነዋሪዎች ከተማ ሆነች። ከሁሉም በላይ የኤፍራትስ ወንዝ ለሁለት የሚገምሳት ውብ ዘመናይ ትልቅ ከተማ ነበረች። ፋሉጃ ከ2004 ወዲህ ግን ወድማለች። ዛሬም እየወደመች ነው። በመጀመሪያ የዓለም ጦርነት ማብቂያ የኦስማን ቱርክ ተሸንፎ ብሪታንያ አካባቢውን በተቆጣጠረች ማግስት በ1920 ሌትናንት ኮሎኔል ጄራልድ ሌችማን የተባሉ ሀገር አሳሽ የጦር መኮንን ከተማየቱን የሚያስተዳድሩትን ሼህ እንዲያነጋግሩ ተላኩ። የሼኹ ልጆች ብሪታንያውን የጦር መኮንን ገደሏቸው። በ21ኛ ዓመቱ በ1941 ፋሉጃ አጠገብ የነበሩ የኢራቅ ወታደሮች በብሪታንያ ቅኝ ገዢ ጦር ላይ አምጸው ብዙ የብሪታንያ ወታደሮችን ገደሉ። የብሪታንያ ጦር ግን አመፀኞቹን ባጭር ጊዜ ደፈለቃቸው። ኩዌትን ከኢራቅ ወረራ ነፃ ለማውጣት የዘመተው አሜሪካ መራሽ ጦር ኢራቅን ሲያጠፋ ብሪታንያዎች በሃምሳ ዓመታቸው ያችን ከተማ እንደገና አገኟት። 1991 ኤፍራትስ ወንዝ ላይ የሚገኘውን ድልድይ እንዲያፈርስ ዘመተ የተባለ የብሪታንያ የጦር ጀት የታቀፈውን ቦምብ ህዝብ በተሰበሰበበት የገበያ ስፍራ ላይ ለቀቀው። በትንሽ ግምት 150 ሰው አለቀ። ከጥቂት ቀናት በኋላም ሌሎች ጀቶች የጣሉት ቦምብ ሌላ የገበያ ስፍራ ወደመ ሌላ ህዝብ ፈጀ። ኩዌትን ነፃ ለማውጣት የዘመተ ጦር ከ700 ኪሎ ሜትር በላይ የምትርቀውን ከተማ ያውም ሰላማዊ ነዋሪዎችን በቦምብ የፈጀበትን ምክንያት በእርግጥ የጠየቀ የለም። አሁንም ምናልባት ከእንግዲህም የሚጠይቅ መኖሩም ሲበዛ አጠራጣሪ ነው። እልቂት፣ ጥፋት፣ የጦርነት ማግስቱ። ጦርነት ግን ከ1920 በፊትም በ1920፣ በ1941፣ በ1991ም፣ በ2003 ዘንድሮም እንደቀጠለ ነው። ልዩነቱ እስከ 1990ዎቹ የነበሩት ጦርነቶች በአብዛኛው በወታደሮች መካከል የሚደረጉ አሸናፊ ተሸናፊ የሚለይባቸው አስተራቂ ሽማግሌ መሃል የሚገባባቸው አይነቶች ነበሩ። ዓለም የጅምላ ግድያን መጥፎነት፣ የሰላማዊ ሰዎች መጠቃትን ወንጀልነት፣ የጦር ወንጀልን አስከፊነት በሚያወግዝበት በሚኮንን፣ አድራጊዎችን በሚወነጅልበት ዘመን የሚደረገው ውጊያ ግን ሕፃን ከአዋቂ፣ ሴት ከወንድ፣ ወታደር ከሲቪል ሳይለይ መፍጀቱ ነው። ሰቀቅ የአሪፍና የብጤዎቹ የፋሉጃ ነዋሪዎች ልብ የመሰበሩ ምክንያትም ሌላ ሊሆን አይችልም። በኢራቅ የተባበሩት መንግሥታት የእርዳታ አስተባባሪ ሌስ ግራንዴ ልብም እንደነ አሪፍ ሳይሰበር አይቀርም። ቢቀር እንኳን ዓለም መልስ ያላገኝለትን ጥያቄ እንደገና ይጠይቃሉ ለጦርነት ቢሊዮነ ቢሊዮናት የሚከሰክሰው ዓለም የጦርነት ጉዳተኞችን ለመርዳት ለምን ይሰስታል? እያሉ የሰብዓዊ እርዳታ ድርጅቶች ገንዘብ ጨርሰዋል። ያለን በሙሉ እዚህ ለፋሉጃ ችግረኞች ውሏል። የተረፈን የለም። ተጨማሪ ዘጠና ሺህ ህዝብ ወደ እኛ ለመምጣት እየሞከረ እንደሆነ እናውቃለን። እነሱን የመርዳት አቅማችን ባለም አቀፉ ማህበረሰብ ደግነት ላይ የተመሰረተ ነው። ዳኤሽ ወይም አይስልን ለማሸነፍ ለጦር መሳሪያ ያን ያህል ገንዘብ እየወጣ የአይስል ሰለባ የሆነውን ህዝብ እርዳታ መንፈጉ ለእኛ ትርጉም የለውም። አሜሪካ መራሹ ጦር ኢራቅን በወረረበት በ2003 ብዙ ጉዳት ካልደረሰባቸው የኢራቅ ትላልቅ ከተሞች አንዷ ነበረች ፋሉጃ። አመት ባልሞላ ጊዜ ውስጥ ግን ወረራውን የሚቃወሙ ደፍጣ ተዋጊዎች የቀድሞም የኢራቅ መንግስት ባልደረቦችና፣ ደጋፊዎች የአልቃይዳና የሌሎች አሸባሪ ቡድናት መከማቻ ሆነች። የዩናይትድ ስቴትስ የብሪታንያና የኢራቅ ወታደሮች ከተማይቱን ለመቆጣጠር ግንቦት 2004 የከፈቱት ዘመቻ በአማጽያኑ አጸፋ ከሸፈ። ህዳር 2004 ሁለተኛ ዘመቻ በዘመቻው ከ7000 በላይ የአሜሪካ ከ1000 የሚበልጥ የብሪታንያ 2000 ያክል የኢራቅ ወታደሮች ተካፍለዋል። በማጽያኑ በኩል ሶስት ቡድናት ተደምረው 3000 ተዋጊዎች ማሰለፋቸው ተዘግቧል። ከተማይቱን ለመቆጣጠር በተደረገው የቤት ለቤት ውጊያ በሁለቱም ላይ የደረሰው ጉዳት ሲበዛም ከባድ ነው። የአሜሪካ ጦር ከ1968ቱ የሆይ ውጊያ ወዲህ ከባድ ውጊያ ሲገጥመው ያኔው የመጀመሪያው ነው። በ2005 አሜሪካኖች ከብዙ መስዋዕትነት በኋላ ያችን ከተማ ተቆጣጠሯት። በ2014 ግን እንደገና ከሌላ አማጺ እጅ ወደቀች። አይሲስ ዳዓሽ ወይም አይስል አሁንም ከተማይቱን ለመያዝ ከ10 ሺህ በላይ ጦር ዘምቶባታል። ጦርነቱን የሚከታተሉ እንደሚሉት የኢራቅ መንግሥት ጦርና ተባባሪዎቹ ፋሉጃህን መቆጣጠራቸው አይቀርም። በ1941፣ በ1991፣ በ2004 እንዲሁ ተብሎ እንዲሁ ሆኖ ነበረ። ነጋሽ መሐመድ ነኝ። ቸር ያሰማን።